የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ። በቄለም ወለጋ የተገደሉ ሰዎችን አስክሬን መቅበር መጀመራቸውን ነዋሪዎች ተናገሩ። ተቀብሯል። ነው እንግዲህ አልተቀበረ። ዘላለም ያደስኩን ተመለሱ። በማዝ ላይ እየታዘዘ ነው ክበሩ እየተባለ ማለት ነው። እኛ ደግሞ መጣና አሁንም ሰው ሊቀብር እየተጋዘ ነው። በብዛት ነው የሞተው ነው የምልሽ። ከጥቃቱ ማምለጣቸውን የተናገሩ አንድ ነዋሪ ድምፅ ነው የሰማችሁት። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለም ጉዳዩን አስመልክቶ ይህን ብለዋል። ቁጥር ገና የተረጋገጠ ባይሆንም በርካታ ሰዎች ላይ አሰቃቂ የሆነ ግድያ የተፈጸመ መሆኑን ለማወቅ ችለናል። በአብዛኛው መረጃ እስካሁን ስናገኝ የነበረው ከጥቃቱ ይሸሹ ከነበሩ ሰዎች ነው እና ወደ የአቅራቢያው ቦታ ተጠልለው እንደሚገኙ አውቀናል። እንግዲህ ሙሉ ዘገባው ደርሶናል። በዕለቱ አቤርስ ይቀርባል። ማክሰኞ ሰኔ 28 2014 ዓ ም ጤና ስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ አቀናባሪ ኤልያስ አስማረ፣ የዜና አቅራቢው ደረጀ ደስታ፣ የቴክኒክ መሐንዲሳችን ሻውጋን ቻንግ ነው። ለምሽቱ ከተሰናዱ በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳኑ ወታደራዊ መሪ አብዱልፈታህ አልቡርሃን ጋር በኬንያ ዋና ከተማ ናይሮቢ ተገናኝተው መነጋገራቸውንና ልዩነቶቻቸውን በውይይት ለመፍታት መስማማታቸውን ዛሬ ማክሰኞ በማህበራዊ ድረገጻቸው ባሰፈሩት የትዊት መልእክት አስታወቁ። ሁለቱ አገራት በሰላማዊ መንገድ ሊሰሩባቸው የሚችሉ በርካታ የትብብር ምክንያቶች እንዳሏቸው አረጋግጠናል ያሉት አብይ በሁለታችን መካከል ያለው ትስስር ከልዩነታችን በላይ ነው። ሁለታችንም ያሉብንን ችግሮች በውይይትና በሰላማዊ መንገድ ለመፍታት ቁርጠኝነታችንን ገልጸናል ብለዋል። ሁለቱም መሪዎች በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ልዩ የመሪዎች ስብሰባ ለመሳተፍ ኬንያ ናይሮቢ እንደሚገኙ ተመልክተዋል። የሁለቱ መሪዎች ንግግር የመጣው ባለፈው ወር ኢትዮጵያ ያስተባበለችውን ካርቱም የኢትዮጵያ ኃይሎች የሱዳንን ወታደሮች መያዛቸውንና መግደላቸውን ማስታወቋን ተከትሎ ነው። ገዢው የሱዳን ሉዓላዊ ምክር ቤት የገለጸው በቡርሃንና በአብይ መካከል ዝግ ስብሰባ መካሄዱን ብቻ መሆኑን የአሶሺየትድ ፕሬስ ዘገባ አመልክተዋል። የዚምባብዌ ማዕከላዊ መንግስት የአገሪቱን ገንዘብ ያዳከመውን የዋጋ ግሽበት ለመቅረፍ ከዚህ ወር ጀምሮ የወርቅ ሳንቲሞችን መሸጥ እንደሚጀምር አስታወቀ። አንዱ የወርቅ ሳንቲም ወደ 31 ግራም ያህል እንደሚመዘን ሲነገር በየትኛውም የአገር ውስጥም ሆነ በውጭ ምንዛሬ ገንዘብ ሊቀየር የሚችል መሆኑን ባንኩ አመልክቷል። ዚምባብዌ አሁን ያለችበት ሁኔታ ለአራት አስርት ዓመታት ያህል በፕሬዚደንት ሮበርት ሙጋቤ ዘመን ቀውስ ውስጥ ገብቶ የነበረውን የምጣኔ ሀብት መጥፎ ትዝታ እንደሚቀሰቅስ ተነግረዋል። በዚምባብዌ አመታዊ የግሽበት መጠኑ በሰኔ ወር ውስጥ 192 ከመቶ መድረሱ ተገልጸዋል። በዚምባብዌ አዲስ የብርኖት እንደ ኤሮፓ አቆጣጠር በ2019 የወጣ ቢሆንም ዋጋውን ያጣው ወዲያውኑ እንደነበር የሮይተርስ ዘገባ አመልክተዋል። ፕሬዚደንት ጆ ባይደንና ባለቤታቸው ጂል ባይደን ትናንት ሰኞ ተከብሮ የዋለውና ፎርዝ ኦፍ ጁላይ ተብሎ የሚጠራው የዩናይትድ ስቴትስ የነጻነት ቀንን አስመልክቶ ተስፋ ሰጪና የአንድነት ጥሪ መልእክት አስተላልፈዋል። ይህ የሆነው 85 ከመቶ የሚሆኑት አሜሪካውያን አገሪቱ የምትጓዝበት አቅጣጫ የተሳሳተ መሆኑን በተሰበሰበው የሕዝብ አስተያየት ድምፅ በገለጹበትና የፖለቲካ ጽንፈኝነት ዋነኛው አሳሳቢ ጉዳይ በሆነበት ወቅት መሆኑ ተመልክተዋል። አሜሪካ ሁልጊዜ በእንቅስቃሴ ላይ ነች፣ ሁልጊዜም በመሻሻል ስራ ላይ ነች በማለት ባይደን ከባለቤታቸው በመቶዎች ከሚቆጠሩ የሰራዊቱ አባላት ቤተሰቦችና ከአስተዳደሩ ሰራተኞች ጋር በመሆን በዋይት ሃውስ ግቢ መስክ ላይ በተሰናዳ ግብዣ በዓሉም ባከበሩበት ወቅት ተናግረዋል። አሜሪካውያን ያሉበትን ሁኔታ ያልዘነጉ መሆኑን የገለጹት ባይደን መልካሞቹ ብሩህ ቀናት ወደፊት መሆናቸውን በመግለጽ ምጣኔ ሀብታችን እያደገ ነው፣ ይሁን እንጂ ያለምንም ህመም ግን አይደለም ብለዋል። በዋይት ሃውስ የተከበረው ነጻነት ቀን እንደ ኤሮፓ አቆጣጠር ከ2019 ወዲህ ለመጀመሪያ ጊዜ ሰዎች በአካል የተገኙበት የኒውዮርኩን ጨምሮ በበርካታዎቹ የአገሪቱ ክፍሎች ተከብሮ መዋሉም ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የብሪታንያ መከላከያ ሚኒስትር ዛሬ ማክሰኞ ባወጣው መግለጫ ሩሲያ መላውን የምስራቅ ዩክሬን ሉሃንስክ ግዛትን ለመያዝ የተጠቀመችበትን ተመሳሳይ ስልት ወደ ዶኔትስክ ግዛት በመግፋት ሁሉንም የዶናባስ ክልል ለመያዝ ያስቀመጠችውን ግብ ለማሳጋት ትጠቀምበታለች ብሎ እንደሚገምት አስታውቋል። የዶናባስ ጦርነት የተጓተተ በርካታ የሩሲያ ከባባድ መድፎች የተሰማሩበት በሂደቱም በርካታ ትላልቅና ትናንሽ ከተሞች የወደሙበት ነው ያለው የሚኒስቴሩ መግለጫ በዶኔትስክ ኦብላስት የሚኖረው ውጊያም በእርግጠ ነት በዚህ አኳኋን የሚቀጥል ነው ብለዋል። የዩክሬን ወታደሮች የመጨረሻ ጠንካራ ይዞታቸው ከነበረችው ሊስቻንክ ከተማ ሲያፈገፍጉ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ትናንት ሰኞ በሰጡት መግለጫ በሉሃንስ ግዛት ድል ማግኘታቸውን አስታውቀዋል። የኔቶ አባል አገራት ስዊድን እና ፊንላንድ ወታደራዊ ቃል ኪዳን ኅብረቱን ወይም ኔቶን የተቀላቀሉበትን ሰነድ ዛሬ ማክሰኞ መፈረማቸው ተነገረ። ሁለቱ አገሮች ሩሲያ በዩክሬን ላይ ያካሄደችውን ወረራ ምላሽ ለመስጠት ለረዥም ጊዜ ይዘው የነበረውን ከማንም ያለመወገን የገለልተኝነት አቋማቸውን በመተው ኅብረቱን ለመቀላቀል የጠየቁበትን ማመልከቻ ያስገቡት ባለፈው ግንቦት መሆኑ ተመልክተዋል። የኔቶ ዋና ጸሐፊ ጀኔራል ጄንስ ስቶልተንበርግ ይህ ለፊንላንድ እና ስዊድን መልካም ቀን ነው፣ ለኔቶም እንዲሁ ጥሩ ቀን ነው ብለዋል። አያይዘውም 32 አገሮች በጠረጴዛ ዙሪያ ነን፣ ከዚያ በላይ እንጠነክራለን። በአስርት ዓመታት ውስጥ ትልቁ የሆነውን የደህንነት ቀውስ ውስጥ ብንጋፈጥም ህዝቦቻችንን ደህንነታቸውን የበለጠ የተጠበቀ ይሆናል በማለት ተናግረዋል። የኔቶ በሮች ለአውሮፓውያን ዲሞክራሲና ለጋራ ደህንነታችን አስተዋጽኦ ለማድረግ ዝግጁ ለሆኑት ሁሉ ክፍት ነው ብለዋል ዋና ጸሐፊው። ዩናይትድ ስቴትስ ኤሎኖይ ክፍለ ግዛት ቺካጎ ከተማ ውስጥ በትናንትናው እለት የነጻነት ቀን በዓልን በጎዳና ትርኢት ለማክበር እና ለመመልከት ወጥተው በነበሩ ሰዎች ላይ በተፈጸመው የተኩስ ጥቃት ቢያንስ ስድስት ሰዎች ሲገደሉ ሰላሳ የሚሆኑ ሰዎች ደግሞ ቆስለዋል። የሃይላንድ ፖሊስ ኃላፊ ዛሬ በሰጡት መግለጫ ከግድያው ጥቃት ጋር በተያያዘ ሮበርት ኢክሮም የተባለውን የ22 ዓመቱን ሰው በቁጥጥር ስር መዋሉን አስታውቀዋል። ፖሊስ ትናንት ሰኞ ባወጣው መግለጫ በወቅቱ ያልተያዘው ክሪሞ የታጠቀና አደገኛ መሆኑን አስጠንቅቆ ነበር። የሰኞ ምሽት ጥቃት የተፈጸመው ከሺካጎ ወጣብላ በምትገኘው ከተማ በዓሉን በማክበር ላይ በሚገኙት ሰልፈኞች ህጻናት ልጆቻቸውን በእጅ መክፊያ ተሽከርካሪ እየገፉ በሚሄዱና ብስክሌት ይነዱ በነበሩ ህጻናት ላይ ከአንድ ህንፃ አናት ላይ ሆኖ ቁልቁል በተከፈተ ተኩስ መሆኑ ተመልክቷል። ተጠርጣሪው ለሰዓታት ተሰውሮ የቆየ መሆኑ የተነገረ ቢሆንም ፖሊስ ክሪምኖን እንዴትና በምን ለይቶ እንደያዘው አስተያየት ከመስጠት ተቆጥበዋል። የትናንቱ ጥቃት በትምህርት ቤቶች፣ ቤተ ክርስቲያናት፣ ገበያ መደብ ሮች ላይ የተካሄዱ የሰሞኑ ጥቃቶችን ተከትሎ የተፈጸመ የቅርብ ጊዜ ጥቃት መሆኑን በአሶሺየትድ ፕሬስ ዘገባ ተጠቅሷል። ፈረንሳይ በሰሜን ኮሪያ ካምፖች የሚገኙ 35 ህፃናትና 16 እናቶቻቸውን ወደ ፈረንሳይ መመለሷን አስታወቀች። የፈረንሳይ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ህጻናቱ ለማህበራዊ ተንከባካቢ ድርጅቶች የተሰጡ ሲሆን የጤንነታቸው ሁኔታም ክትትል እንደሚደረግበት አስታውቋል። የእናቶቹ ጉዳይ ግን በፍርድ ቤት የሚታይ መሆኑም ሚኒስቴሩ አመልክቷል። የሰብአዊ መብት ተሟጋች ቡድኖች በዩናይትድ ስቴትስ እየተመሩ እስላማዊ መንግስት ቡድኖችን የሚዋጉ አገሮች እስላማዊ መንግስትን ወታደራዊ ቡድን ለመቀላቀል የሄዱትን ሆነ በግጭቱ ወቅት እዚያው የተወለዱ ዜጎቻቸውን እንዲያስመልሱ አሳስበዋል።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 ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሰኔ 28 2014 ዓ.ም አስተናጋጃችሁ አሉላ ከበድ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የውብና ማህበራዊ መገናኛ ቅንብሮች አሰናጃችን አበባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በቀጥታ ስርጭት የምስልና ድምፅ አቀናባሪው ጆጊል ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ2219ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ቀደም ብለን በመግቢያው የጠቆምነው ዘገባ ነው። ወደ ወለጋ ይወስድናል። በቄለም ወለጋ የተገደሉ ሰዎችን አስከሬን በመቅበር ላይ መሆናቸውን ነዋሪዎች ተናገሩ። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ ሃዋ ገላን ወረዳ ውስጥ መንደር ሀያ ተብሎ በሚጠራው አካባቢ ነው። በመቶዎች የሚቆጠሩ ሰዎች ሸኔ ብለው በጠሩት ታጣቂ መገደላቸውን የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች የገለጡት በዛሬ ሟቾችን አስከሬን እየሰበሰቡ ሲቀብሩ መዋላቸውንም እነኚሁ ነዋሪዎች አመልክተዋል። ቁጥራቸውን መግለጽ ያልቻሏቸው ሰዎችም ታግተው ተወስደዋል ነው ያሉት። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል ሲሉ ትናንት ማምሻውን በማኅበራዊ ትስስር ገጻቸው ላይ ለግድያው ሸኔን ተጠያቂ ሲያደርጉ የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ በበኩላቸው ለግድያው የመንግስት አጣቂ ሚልሻዎችን ነው ተጠያቂ ያደረጉት። ዝርዝሩን እንሆ። በኦሮሚያ ክልል ቄለም ወለጋ ዞን ሀዋ ገላን ወረዳ ውስጥ መንደር ሀያ ተብሎ በሚጠራው አካባቢ ትላንት ከማለዳው 12 ሰዓት እስከ ረፋዱ አራት ሰዓት ድረስ መንግስቱ በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚነገረው ታጣቂ ቡድን በአማራ ብሄር ተወላጆች ላይ ጭፍጨፋ ማካሄዱንና በመቶዎች የሚቆጠሩ ሰዎችን መግደሉን አንድ የአካባቢ ነዋሪ ለአሜሪካ ድምጽ ተናገሩ። በጥቃቱ አምስት የሚቀርቧቸውን ሰዎች እንዳጡ ገልጸው ስማቸውን እንዳንጠቅስ የጠየቁ የአካባቢው ነዋሪ ተናግረዋል። አሁንም በስጋት ውስጥ መሆናቸውን ደጋግመው ስለነገሩን ድምጻቸውን ተቀይረነዋል። ሰሞታል እነሱም አንድ ጉርጋር ነው የተቀበሉት። ተጠልፎ የተወሰዱ ሰዎች አሉ። በቃ ከመቶ ሰው በላይ ተጠልፎ ተወስዷል። ሀብቱን በዘርፍ አልፎ በጠቅላላ እና በቃ ካገኑ በቃ ይህም ይመስላል። ችግሩ እንደዚህ ነው። በቃ ከባድ ነው። ግድያው የተፈጸመው በጅምላ በመሆኑ ከጥቃቱ የተረፉ ሰዎች ወጥተው አስከሬን እንዲቀብሩ በድምፅ ማጉያ ጥሪ ሲደረግ መዋሉን እኚው ግለሰብ ተናግረዋል።

እኛ ደግሞ መጣን። አሁንም ሰው ሊቀብር እየተጋዘ ነው። በብዛት ነው የሞተው ነው ጥቃቱ ከተፈጸመበት መንደር ሀያ በአስር ኪሎ ሜትር ርቀት ላይ በሚገኘው መንደር አስራ ሰባት ተብሎ በሚጠራው አካባቢ እንደሚኖሩ የተናገሩት ሌላው ነዋሪ ጥቃቱ መፈጸሙን እንደሰሙ ወደ ቦታው በመሄድ ሁኔታውን ከተጎጂዎች መስማታቸውን ገልጸዋል። በጥቃቱ በመቶዎች የሚቆጠሩ ሰዎች መሞታቸውንና ከእነዚህ ውስጥ አብዛኛዎቹ ሴቶችና ሕጻናት መሆናቸውን ተናግረዋል። እየከፈቱ ነው ያደረጉት። በእርቀቱ ደግሞ በመትረየት ጨፍጭፈዋል። እንደገና ደግሞ አግተው ወስደው ወደ ሀምሳ ወጣቶች ከብት እያስለዱ ወደ ጫካ አካባቢ ሲደርሱ እነዛን ሀምሳ ወጣቶች በወንብ ጫርተዋል። አንድ ቦታ ላይ ጥቃት አገራሽዎች፣ አባዮ ሸ ኦነግ ሸኔ ማለት ነው። ከዛ ያው በአምስት ሰዓት አካባቢ ነው አካባቢው ልዩ ኃይል ሄደ። ያው ከሁሉ ነገር ከሆነ በኋላ ህዝቡ አድቆ ሬሳው ከሁለት መቶ በላይ እንደገና ደግሞ አራት መኪና ቁስለኛ ለወጣው ከዛ እዛ አካባቢ አለው መቻራ የሚባል ከሰማይ ይቀርባቸዋል። ከመቻራ ነው ያሉት ልዩ ኃይሎች፣ አጋጣሚ ሳይደርሱላቸው ቀሩ። ቤት አታጥለዋል፣ ንብረት ሄዷል። ምን ሕፃን ልጅ እናቷ ላይ ታርዳለች። እናቷን ገለው ሕፃኗን አርገው እናታችን ላይ ክንዷ ላይ ነው ያስቀመጡት ልጅቱን፣ እንኳ ሕፃኗን ማለት ነው። ብዙ ነገር ነው የተደረገው። ሴትና ልጅ ከአንድ ቤት ውስጥ አራት አምስት ቢያንስ እስከ አስር ሰው ድረስ ነው። በቃ ሰባ ስምንት አምስት እንደዛ ከአንድ ቤት ውስጥ የተጨፈጨፈው ማለት ነው። ጭራሽ ቤተሰቡን ያጣለ ልጁን ያጣለ። ባሉና ባልና ሚስቱን ያጣለ። በአሁኑ ሰዓት የመንግስት አጣቂዎች አካባቢውን እንደተቆጣጠሩ የሚናገሩት እኚው ግለሰብ እርሳቸው የሚኖሩበትና በቅርብ ርቀት የሚገኘው መንደር አስራ ሰባት ተብሎ የሚጠራው አካባቢ ነዋሪዎች ከፍተኛ ስጋት ላይ በመሆናቸው ቤታቸውን ለቀው በመውጣት መንገድ ዳር ተቀምጠው መመልከታቸውን ተናግረዋል። ያሉት ልዩ ኃይልና ኮማንዶዎች የክልሉ ነበሩ። ይሁን እንጂ ሊያዳርሱን አልቻሉም። በአሁኑ በእኛ አካባቢ ስጋት አለ በአካባቢያችን በመንደር ሀያ ላይ የተደረገው በእኛም ላይ ይደረጋል ብለን ስጋት አለን። አስራ ሰባት እንዲዳረው ቀበሌ ማለት ነው። ስለዚህ በእኛ ዙሪያም ደግሞ እየዞሩን ነው፣ ሀሳብ ላይ ስጋት ላይ ያለነው እና ለህግ አካሎችም እየደወልን ነበረ፣ ሊደርሱልን አልቻሉም። እኛም ያው ህዝቡ እየሸሸ ነው ያለው፣ ወደ አስፋልት እየወጣ ነው ያለው፣ እየሸሸ ነው ህዝቡ። እየደወልኩ ነበረ፣ ሀይል ሊመጣልን አልቻለም። እኛም አሁን ህዝቡንም መከልከል ህዝቡን ከቤት እንዳይወጣ ይሉናል አይመጡም ቴሌግር እናንተን ጋላዩ ሁሉ መረጋጋት አልቻለም ብዬ ሳመለከት ቆየውኝ። አሁን ህዝቡን ለመከልከል ፈርቼ ተውኩኝ። በቃ ከልክሌ ማስጨረሳ አልፈልግም ብዬ ተውኩኝ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በጥቃቱ ንጹሐን ዜጎች ተገድለዋል ሲሉ ትላንት ማምሻውን በማህበራዊ ትስስር ገጻቸው ላይ ባወጡት ጽሁፍ አስታውቀዋል። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል። ለግድያው ሸኔን ተጠያቂ ሲያደርጉ የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ደግሞ መንግስትን ተጠያቂ አድርጓል። ትናንት ሰኞ ከአዲስ አበባ አራት መቶ ኪሎ ሜትር ላይ በምትገኘው ቄለም ወለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ትናንት ሰኞ ጥቃቱ የተፈጸመበት አካባቢ በዋናነት የአማራ ተወላጆች የሚኖሩበት እንደሆነ ኮሚሽኑ ገልጿል። ኮሚሽኑና ጠቅላይ ሚኒስትር አብይ አህመድ ለግድያው ሸኔን ተጠያቂ ሲያደርጉ፣ መንግስት በሽብር የፈረጀው እና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ ኦዳ ታርቢ ደግሞ ለግድያው የመንግስት ታጣቂ ሚኒሻዎችን ተጠያቂ አድርጓል። በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብሏል። የኢትዮጵያ መከላከያ ሰራዊት ሁለት ዲቪዥኖች እና ሌሎች አጋር ኃይሎች ማቻራን ጨምሮ የቄለም ወለጋ ከተማን ተቆጣጥረዋል። የአገዛዙ ሚኒሻዎች በጅምላ ግድያ ፈጽመዋል፣ ግን ለማስቆም አልሞከሩም። አገዛዙ ጣት ስለጠቆመ ከተጠያቂነት የሚያመልጥ ይመስለዋል ሲሉ ኦዳታርቢ ታርቢ ትናንት በትዊተር ገጻቸው ጽፈዋል። እርሳቸው ይህንን ይበሉ እንጂ የአሜሪካ ድምጽ ያነጋገራቸው የዓይንማኞች ግን ጥቃቱን እነሱ ሸኔ ሲሉ በገለጹት ታጣ ታጣቂ ቡድን መፈጸሙን ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ በመሳሪያ የተደራጁ መሆናቸውንም ተናግረዋል። አሁን ግን ዘመናዊ መሳሪያ አላቸው፣ መሳሪያ ይይዛሉ። በአሜሪካ የሚገኘው የአማራ ማህበር ጥቃቱ ከተፈጸመበት ቦታ አገኘሁ ባለው መረጃ ከአንድ መቶ ሀምሳ እስከ አንድ መቶ ስልሳ ሰዎች ሳይገደሉ እንዳልቀረ ትላንት ለአሶሽትድ ፕሬስ ዜና ወኪል ገልጿል። የአማራ ተወላጆች በጥቃቱ ኢላማ ተደርገዋል ሲል ማህበሩ አስታውቋል። ከግድያው የተረፈን ግለሰብ ጠቅሶ የሟቾች ቁጥር ቢያንስ 300 ነው ሲል የአማራ ሚዲያ ኮርፖሬሽን ዘግቧል። የጸጥታ አካላት ከሚያደርሱበት ዱላ የፈረጠጠው የሸኔ ቡድን በምዕራብ ወለጋ በዜጎች ላይ አደጋ እያደረሰ በመሸሽ ላይ ነው። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል ሲሉ ጠቅላይ ሚኒስትር ዐብይ አህመድ ትናንት ሰኞ በማህበራዊ ሚዲያ መድረኮች ቢያሳውቁም ምን ያህል ዜጎች እንደተገደሉ ግን ያሉት ነገር የለም። በዜጎቻችን ላይ በደረሰው መከራ እያዘን ይህንን አሸባሪ ቡድን እስከ መጨረሻው ተከታትለን ከህዝባችን ጋር እናስወግደዋለን ሲሉም አጭር መልእክታቸውን ቋጭተዋል። የትናንቱ በቄለም ወለጋ የተፈጸመው ግድያ ሌሎች በመቶዎች የሚቆጠሩ ሰዎች ከሁለት ሳምንት በፊት በዛው አካባቢ ምዕራብ ወለጋ ቶሌ ቀበሌ ውስጥ መገደላቸውን ተከትሎ የተፈጸመ ነው። በቶሌው ግድያ 338 ሰዎች መገደላቸውን መንግስት ባለፈው ሳምንት ታውቆ ነበር። ሌሎች ወገኖች ቁጥሩን ከዚህ ከፍ ያደርጉታል። የአሶሺየትድ ፕሬስ ዜና ወኪል የአካባቢ ምንጮችን ጠቅሶ ከአራት መቶ በላይ ሰዎች መገደላቸውን በወቅቱ ዘግቧል። በዚህም ግድያ መንግስት ሸኔን ተጠያቂ ሲያደርግ፣ መንግስት በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን በበኩሉ የመንግስትን ሚኒሻዎች ተጠያቂ ያደርጋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አድማጮች የተከታተላችሁት ዘገባ የአስቴር ምስጋናው ነው። የአሶሲትድ ፕሬስ፣ ሮይተርስና እንዲሁም የኤፍፒ ዘገባዎችም ታክለውበታል። አስቴርን ለዘገባው አመሰግናለሁ። ተከታዩም ከተያያዘ ርዕስ ጋር ነው የሚያቆየን በምዕራብ ወለጋና ቄለም ወለጋ እየተፈጸመ ያለው ብሔርን መሰረት ያደረገ ግድያ በአስቸኳይ እንዲገታ የጠየቁት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በዚያ ያለው የመንግስት የጸጥታ ኃይልም ቁጥሩ በፍጥነት እንዲጨምር ሲሉ ጥሪ አቅርበዋል። በኦሮሚያ ክልል ቄለም ወለጋ ዞን ሐዋ ገላን ወረዳ በሚገኙት መንደር 20ና 21 በተሰኙ መኖሪያዎች ትናንት ንጹሐንን የገደለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የሸኔ ቡድን መሆኑን የአካባቢው ምንጮች መናገራቸውንም ዋና ኮሚሽነሩ ጠቅሰዋል። ቡድኑ በዚህ መንገድ የሚቀርቡትን ውንጀላዎች ሲያስተባብል ቆይቷል። ጥቃቱ በአማራ ክልል ተወላጆችና ተጠያቂዎችን ተጠቂዎችን ለመከላከል ሙከራ ባደረጉ የኦሮሞ ተወላጆች ላይ ጭምር ያነጣጠረ መሆኑን የገለጹት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በበኩላቸው የሕግ ማስከበር እንቅስቃሴው ተጠራክሮ ይቀጥላል ነው ያሉት። በሁሉም አካባቢዎች የሚገኙ ተጋላጭ ቀበሌዎችና መንደሮችን በመለየት አስፈላጊው ጥበቃ እንደሚደረግላቸውም ምክትል ጠቅላይ ሚኒስትሩ ገልጠዋል ነዋሪው ራሱን በተደራጀ መልኩ እንዲከላከል የሚሊሻና የህብረተሰብ ፖሊስ ስርዓት ተጠናክሮ እንደሚቀጥልም አስታውቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለን በስልክ ያነጋገራቸው እስክንድር እስክንድር ፍሬው ተከታዩን አድርሶናል በኦሮሚያ ክልል ቄለም ወለጋ ዞን ሀዋ ገላን ወረዳ በሚገኙት መንደር 20ና 21 የተሰኙ መኖሪያዎች የተፈጸመውንና ጠቅላይ ሚኒስትር አብይ አህመድ ጭፍጨፋ ሲሉ የገለጹትን የንጹሐን ግድያ የተመለከቱ መረጃዎች መውጣታቸውን ቀጥለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ማምሻውን ባወጣው መግለጫ ከጥቃቱ ያመለጡ ሰዎችንና በአካባቢው ያሉ ምንጮችን ማነጋገሩን አመልክቷል። ኮሚሽኑ እንዳለው ግድያው የተፈጸመው ትናንት ሰኔ 27 ቀን ከማለዳ ጀምሮ ነው። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት የፈረጀው ቡድን ፈጸመው በተባለው ግድያ የደረሰው ጉዳት ከፍተኛ መሆኑንም ኮሚሽኑ ጠቁሟል። በስልክ ያነጋገርኳቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ይህንኑ አብራርተዋል። ባሰባሰብነው መረጃ መሰረት ያው ጥቃቱ እንደተፈጸመ ለማወቅ የተቻለው የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ የሚባለው ቡድን መሆኑን ነው። በርካታ ሰው ቁጥር ገና የተረጋገጠ ባይሆኑም በርካታ ሰዎች ላይ አሰቃቂ የሆነ ግድያ የተፈጸመ መሆኑን ለማወቅ ችለናል። በአብዛኛው መረጃ እስካሁን ስናገኝ የነበረው ከጥቃቱ ይሸሹ ከነበሩ ሰዎች ነው እና ወደየአቅራቢያው ቦታ ተጠልለው እንደሚገኙ አውቀናል። እንግዲህ ያ አካባቢ በአጠቃላይ ውጥረት፣ ጸጥታ፣ ደህንነት ስጋት የሰፈነበት እንደሆነ ቀጥሏል እና አሳዛኝ ጥቃት ነው። በአብዛኛው ጥቃቱ ያነጣጠረው በተለይ የአማራ የአማራ ብሔር ተወላጆች የሚኖሩባቸው አካባቢዎች እና መንደሮች ላይ ነው። አሁን ይህ አደጋ ከተከሰተ በኋላ መንግስት በአካባቢው በርካታ የጸጥታ ኃይሎች ያሰማራ መሆኑን ተረድተናል። ምን ያህል ሰዎች ናቸው በዚህ ጥቃት እየተገደሉት ያላችሁ መረጃ አለ? ግምት፣ ወይ ከጥቃቱ ካመለጡ ያገኛችሁት? የለንም። አሁን ያው የተለያዩ ግምቶች ናቸው የሚሰጡት። እኛ ደግሞ በተለይ ቁጥርን መጥቀስ ላይ ጥንቃቄ ማድረግ እንፈልጋለን። ስለዚህ እስካሁን ስለ ቁጥር ማረጋገጥ አልቻልንም። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል ባወጣው መግለጫ ላይ የተጠቀሱት ዶክተር ዳንኤል በአካባቢው እየተፈጸመ ያለው የብሔር ማንነትን መሰረት ያደረገ ግድያ በአስቸኳይ እንዲገታም ጠይቀዋል። በዚያ ያለው የመንግስት የጸጥታ ኃይሎች ቁጥር በፍጥነት እንዲጨምርም ጥሪ አቅርበዋል። እንግዲህ እርግጥን መገመት እንደሚቻለው የመንግስት ጸጥታ ኃይሎች ያው በየቦታው ተበታት ነው ነው ያሉት እና አካባቢው ላይ የነበሩት የአካባቢ ቀበሌ ገበሬ ማህበር ሚሊሻዎች እና የተወሰነ ኃይል ነው የነበረው እና መጨመሪያ ያስፈልጋል ብለን ያልነው ለዚህ ነው። እንግዲህ የመንግስት የጸጥታ ኃይል ቁጥር እንዲጨምር ጥሪ አቅርባችኋል፣ ዶክተር ዳንኤል ይህንን ደግሞ ኢቨን ከቶሌው ግድያ በኋላ ሳይቀር ይሄንን የሚቃወሙ ፓርቲዎች ይጭምራሉ። በዚህ ላይ ምንድን ነው አስተያየቶት? እንደሚታወቀው ይህ አካባቢ በተደጋጋሚ በሲቪል ሰዎች ላይ ከባድ ጥቃት የደረሰበት አካባቢ ነው። የታጠቀው ቡድንም ደግሞ አንዴ ሳይሆን በተደጋጋሚ በሲቪል ሰዎች ላይ አሰቃቂ ጥቃት የፈጸመ ስለሆነ እዛ አካባቢ የመንግስት የጸጥታ ኃይሎች ሊጠናከሩ አይገባም የሚለው ተቃውሞ ወይም ማስተያየት ፈጽሞ ምክንያታዊ አይደለም። በጣም በሚፈለገው እና በሚጠበቀው መጠን የተጠናከረ የመንግስት የፌዴራልም ሆነ የክልል የሁለቱም የተቀናጀ የጸጥታ ጥበቃ መጠናከር መቻል አለበት። ስለዚህ ይህንን የሚቃወም አስተያየት ፈጽሞ ምክንያታዊ ነው ብዬ አላምናል የቄለም ወለጋው የግድያ ዜና የተሰማው በምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌ በተፈጸመ ተመሳሳይ ጥቃት በርካታ ንጹሃን ዜጎች በተገደሉ በሁለት ሳምንት ጊዜ ውስጥ ነው። ሰኔ 11 ቀን 2014 በቶሌ ወረዳ በተፈጸመው ጥቃት 338 ሰዎች መገደላቸውን መንግስት ማስታወቁ ይታወሳል። ይህንን ጥቃት የተመለከቱ ዝርዝር መረጃዎችና የምርመራው ውጤቶች ግን ገና ይፋ አልተደረጉም። የምርመራ ውጤቱ በፍጥነት ይፋ አለመደረጉ በራሱ አሉታዊ አስተዋጽኦ ይኖረው እንደሆነ የጠየኳቸው ዶክተር ዳንኤል ተከታዩ መልሰዋል። ማንኛውም አይነት የዚህ አይነት የሰብአዊ መብት ጥሰት ጉዳይ የማጣራት ሂደቱ ሁልጊዜ ቢሆን ጊዜ ወሳች ነው። ስለዚህ ጊዜ መውሰዱ ብዙ የሚያስገርም አይመስለኝም። በመንግስት በኩል ግን ሊወሰድ የሚገባው ፈጣን እርምጃ በቅድሚያ የሰዎችን ደህንነት ማረጋገጥ ነው። ምክንያቱም አልቲሜትሊ ኃላፊነቱ የመንግስት ነው። የዜጎችን፣ የሰዎችን ሀገሪቱ ውስጥ ያሉትን ሰዎች ሁሉ ሰላም፣ ደህንነት እና በህይወት የመኖር መብትን የመጠበቅ የማረጋገጥ ግዴታ መንግስት ያለበት መሆኑ ይታወቃል። እርግጥ በየመንደሩ ወታደር ማሰማራት የሚያስችል አቅም አለመኖሩ ቢታወቅም በተለይ በተለይ ግን ስጋት አለባቸው የሚባሉ ቦታዎች ላይ ጥበቃው መጠናከር መቻል አለበት። የደረሰውም ጥፋትና ጥቃት ደግሞ እየተጣራ ተገቢው እርምጃ መወሰድ አለበት። እንግዲህ እኛም በበኩላችን ያው ማጣራት ስራ ጀምረናል። የተወሰነ ጊዜ መውሰዱ አይቀርም። ሁሉ ጊዜም ይህን የመሰሉ ጉዳዮች የምናጣራቸው ጊዜ መውሰዳቸው አይቀርም እና ተጣርቶ ትክክለኛው ምክንያትና እውነቱ የሚታወቅበት ጊዜ ይኖራል። አሁን ግን ቅድሚያ የሚሰጠው ጉዳይ የበለጠ ጥቃት እንዳይደርስ መከላከል፣ የተጠቁና የተጎዱ እና በህይወት የተረፉ ሰዎች እና ቤተሰቦችን ደግሞ መልሶ ማቋቋ የሚለው ነው የቅድሚያ ትኩረት ሚሻ። ሸኔ በሚል በአገሪቱ ፓርላማ በአሸባሪነት የተፈረጀው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ጥቃቱን እንዳልፈጸመ በመግለጽ አስተባብሏል። ለአሶሽትድ ፕሬስ አስተያየት የሰጡት የድርጅቱ ቃል አቀባይ ጥቃቱ የተፈጸመው በአካባቢው ሚሊሻዎች እንደሆነ በመግለጽ መንግስትን ወንጅለዋል። ገለልተኛ ማጣራት ማድረግ እንደሚያስፈልግም ጠቅሰዋል። ከጥቃቱ ያመለጡ ዜጎች፣ የአይን እማኞች እማኞች፣ የሰብአዊ መብቶች ኮሚሽን እና መንግስት ግን ጥቃቱ ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን መፈጸሙን የጠቆሙት የኢትዮጵያ መንግስት እንዲያውም ጥቃቱን ፈጸመ ባለው ራሱን የኦሮሞ ነጻነት ሰራዊት በማለት በሚጠራው የሸኔ ቡድን ላይ የሚያካሂደውን ወታደራዊ ዘመቻ አጠናክሮ እንደሚቀጥል አስታውቋል። የአገሪቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዳሉት ደግሞ ስጋት ባለባቸው አካባቢዎች የተለየ ጥበቃ ይደረጋል። በሁሉም አካባቢዎች የሚገኙ ተጋላጭ ቀበሌዎችንና መንደሮችን በመለየት አስፈላጊ ጥበቃ እንደሚደረግ ነው። በውጭ ጉዳይ ሚኒስቴር የማህበራዊ ትስስር ገጽ ባሰፈሩት የሀዘን ለጫ መልእክት የገለጹት ነዋሪው ራሱን በተደራጀ መልኩ እንዲከላከል የሚሊሻና የማህበረሰብ ፖሊስ ስርዓት ተጠናክሮ እንደሚቀጥልም ምክትል ጠቅላይ ሚኒስትሩ አስታውቀዋል። በቄለም ወለጋ ዞን ሀዋ ገላን ወረዳ በሚገኙት መንደር 20ና 21 የተሰኙ መኖሪያዎች የተገደሉትን ሰዎች ቁጥር በተመለከተ ከፌዴራል መንግስትም ሆነ ከኦሮሚያ ክልላዊ መንግስት እስካሁን ይፋ የተደረገ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር አድማጮች ተከታዩ ዘገባ ደግሞ ወደ አማራ ክልል ይወስደናል ሸዋሮቢት ውስጥ ስድስት ሰዎች መገደላቸውን ነዋሪዎች ተናገሩ በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ውስጥ ለተቃውሞ በወጡ ነዋሪዎችና በክልሉ የጸጥታ ኃይሎች መካከል በተፈጠረ ግጭት የስድስት ሰዎች ህይወት ማለፉን ነው ነዋሪዎች ያመለከቱት ሰሞኑን በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ በአማራ ተወላጆች ላይ የተፈጸመውን ጥቃት በመቃወም ባለፈው ሐሙስ ሰኔ 23 2014 ዓ ም የተካሄደውን ሰልፍ አስተባብረዋል የተባሉ ሰዎች መታሰራቸውን ተከትሎ ነው ግጭቱ የተቀሰቀሰው። እንደ ነዋሪዎቹ ገለጻ የአሜሪካ ድምፅ ያነጋገራቸው አንድ ልጅ የሞተባቸው አባት ልጃቸው ከመንግስት የጸጥታ ኃይሎች በተተኮሰ ጥይት ተገድሏል ነው ያሉት። ጉዳዩን በቀጥታ ይመለከታቸዋል ከተባሉት የሰሜን ሸዋ ዞን አስተዳደር ቢሮ መረጃ ለማግኘት ሞክረን ለጊዜው አልተሳካም። መሰናራጊ ነው ያጠናቀረው። ወለጋ ውስጥ የደረሰውን የአማራ ተወላጆች ግድያ እናወግዛለን የሚል መፈክር የያዙ የሸዋሮቢት ከተማ ነዋሪዎች ሐሙስ ሰኔ 23 2014 ዓ ም ከተማው ውስጥ ሰላማዊ ሰልፍ አድርገው እንደነበር ነዋሪዎቹ ይናገራሉ። በማግስቱ አርብ ሰልፉን አስተባብረዋል የተባሉ ሁለት ግለሰቦች መታሰራቸውን ተከትሎ ነዋሪዎቹ የይፈቱልን ጥያቄ ይዘው ከክልሉ የጸጥታ ኃይሎች ጋር ግጭት ውስጥ ገብተው እንደነበር ያነጋገርናቸው ነዋሪዎች ገልጸዋል። አቶ እሸቱ በለጠ የተባሉ የከተማ ነዋሪ 18 ዓመት ልጃቸው አንዷ አለምሸቱ ቤቱ ከጸጥታ ኃይሎች በተተኮሰ ጥይት ሕይወቱ ማረፉን ይናገራሉ። ይጀማ ቤት ብሎ ነው ማታ እንግዲህ ያው ጓደኛ ጠርቶት ከቤት ወጣ ወደ ከተማ፣ ያው ሄዱ ተሰባስበው። የታሰሩ ሰዎች ነበሩ። በዚሁ በአማራ ደም እየተነገደ ነው እና አማሮች የታሰሩ ይፈትልን ብለው ሲጠይቁ እኛ ንሳም በማለት ይፈትልን እያሉ ድምጻቸውን ሲያሰሙ፣ በዛ ምክንያት ነው እንግዲህ ወድድም ብለው አንሄድም ካልተፈቱ በማለት በዛ ምክንያት ያው ሕይወታቸውን አሳልፈው እዛው እንደሞቱ ነው እኛ የምናውቀው ልጆ ትናስከሬኑን አስከሬኑን እንዴት አገኙ? በጀናዛ ጣቢያም ሆነ በይፋት ሆስፒታልም ሆነ በየቦታ ሄድን፣ ጠየቅን እዚህ የለም አሉ። እንደገና ታችኛው መንግስቱ ሆስፒታል ወረድን። የተመቱትን ለብቻው እያሳከሙ ያንን ሄጄ አስክሬን ክፍል ከመጀመሪያ ልጅ ነው ተኝቶ አገኘሁት። ከሱ መሀልም ራሱ ወደ ከሶስት አሉ ከኔ ልጅ አራት ሬሳዎች

ውባ ለማጥ የተባሉ ሌላ አስተያየት ሰጪ የሚያሳድጉትና የአንድ አያት ልጆች መሆናቸውን የሚናገሩለት ንጋት ጥበብ የተባለ የ16 ዓመቱ ወጣት በተተኮሰበት ጥይት እንደ ሞት አስረድተዋል። ወጣቱ የ11 ክፍል ተማሪ ነበር ብለዋል። ትምህርት ቤት ብሎ ከጓደኞቹ ጋር እንዛ ተሰብስበዋል። ስዩት ወሬ ላይ ይሄዳል መሰለኝ። እዛን ያላየሁም። እዛ መሄዱን ያደራ ልጅ ነበረ። ልክ የሄደው ከመሸነው ወዲያው ምሽት ላይ ሰው አርብ ለት ማታ ተደውልለት እየመጣሁ ነው አለኝ። ለካ ፈርቶ ነው እዛ ነኝ እንዳይልኝ በሶሎና ምናምን ብዬ ወዲያው ስልኩን ዘጋኝ። ከመሸ ነበረ ቤት የገባሁት። ከአስር ደቂቃ በኋላ ወዲያው ተኩስ ተጀመረ። ከዛ ወዲያው ስደውል ደንግጬ፣ ስደውል ተመትቻለሁ ድረሽልኝ አለኝ። ሄድኩኝ ባለቤቴን አስከትዬ እና ያው ዙሪያውን መሳሪያ ተጠምዶ ነበረ። እኔም ደነገጥኩ በጣም። እዛ ቁሚ ምናምን እንትን አሉን፣ አንገጫበሩን እና እኛንም እንትን አሉን። ከዛ በቃ እናስነሳም አሉኝ። አረ ያደራ ልጅ ነው፣ አረ ደሙ እየፈሰሰ ነው፣ አረ ህፃን ልጅ ነው፣ ተማሪ ነው፣ ህፃን ልጅ ነው። ማባካት ከለመኑ ይችላቸው አይቻልም ምናምን አሉ። ወይዘሮዋ ወጣቱን ወደ ህክምና ለማድረስ በመከልከላቸውና ደም ስለፈሰሰው ህይወቱ እንዳለፈች ነው የዘረዘሩት። በማግስቱ የተጎዳውን ወጣት በተለያዩ የጤና ተቋማት ውስጥ ማፈላለጋቸውን ጠቁመው በመጨረሻም በሸዋሮ ቤት መጀመሪያ ደረጃ ሆስፒታል ውስጥ አስከሬኑን አግኝተው ቤተሰቦቻቸው ጋር እንደቀበሩት ጠቅሰዋል። ወገን በወገኑ ላይ ይህን ያህል መጨከን የለበትም። በጊዜ መበከን ይችሉ ነበር። በቃ እነዛ ልጆች ትንንሽ ልጆች ናቸው። አሁን የኔ ብትሄው የአስራ ስድስት የምታመልጅ ነው ሌሎችም እንዲሁ ታሱ የማይሻሉ እንዲሁ ምናምን ትንንሽ ልጆች ስለሆኑ በዛው ላይ ብዙ ንጹሀን ጭምር አልቀዋል። ይህን ሁሉ ከማድረግ እስከሚመሽ ዝም ከማለት በጊዜው መበተን በቃ በዱላ ምንም እየመቱ ዱላ ሰው አይገልም አይደል እንዲ እየመቱ ቢያባረሯቸው ጥይት ወይም ወደ ላይ ቢተኩሱ። ስማቸውን መግለጽ ያልፈልጉ የከተማ ነዋሪ በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ ባለፈው ሐሙስ የደረሰውን ግድያ በማውገዝ ሰላማዊ ሰልፍ መደረጉን አስታውሰው በሰላም የተጠናቀቀው ሰልፍ በማግስቱ መልኩን እንደቀየረ ይጠቁል ይጠቁማሉ ቅዳሜ አናካባቢ መነሻው ያው በፊት ሰላማዊ ሰልፍ ነበረ ከስድስት ቀን በፊት አካባቢ ወለጋ አካባቢ የተፈጠረውን ችግር መነሻ አድርጎ ማህበረሰቡ ያንን ድምጽ ለመሆን ስለሞቱት ሰዎች አካባቢ ለስለተፈጠረው ችግር ወለጋ አካባቢ ያንን ድምፅ ለመሆን ሰላማዊ ሰልፍ ወጥተው ነበረ ከዚያም በኋላ በሰላም ነው ወጥተው የገቡት ምንም ችግር አልተፈጠረም በሰላማዊ ሰልፉ ቀን ከዚያ እንግዲህ በማግስቱ አካባቢ የተወሰኑ ወጣቶች ይህንን ሰላማዊ ሰልፍ መርታቸዋል ቅስቅሳቸዋል በሚል ስሜት ይመስለኛል ያው ታሰሩ ይመስለኛል አንድ ሁለት ወጣቶች ታስረዋል እና ለምን ታሰሩ ነው እንደገና የባሰው በማግስቱ የመንግስት ታጣቂዎች ወሰዱት በተባለው እርምጃም ከስድስት የማያንሱ ሰዎች መሞታቸውን ተናግረዋል። ከተማዋ ጠባብ ነች፣ የስማችን መጠቀስም ሆነ የድምጻችን መቀረጽ ለደህንነታችን ያሰጋናል ያሉ የከተማ ነዋሪዎች ግን የሟቾቹን ቁጥር ከፍ ያደርጉታል። ከሟቾቹ ውስጥ ይብቃ ገለታ፣ ንጋት ጥበብ ጌታሁን የሚባሉና ሌሎችም እንደሚገኙበት ጠቁሞ ከ16 እስከ 25 ባለው የእድሜ ክልል የሚገኙ ተማሪዎች መሆናቸውን አስታውቀዋል። ከሟቾቹ ውስጥም አንድ ሴት እንደምትገኝበት ታውቋል። የቆሰሉት በአቅራቢያው ወደሚገኙ የጤና ተቋማት የተላኩ መሆናቸውን ያስታወሱት አስተያየት ሰጫዎች ሕክምና በመውሰድ ላይ ያሉም የሞቱ መኖራቸውን ገልጸዋል። ከሸዋ ሮቢት መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ስለ ጉዳዩ መረጃ ለማግኘት የስልክ ሙከራ አድርገን ስልካቸው ከተነሳ በኋላ ተቋርጧል። መልሰን ለመደወል ስንሞክርም ስልካቸው በመዘጋቱ ጥረታችን ለጊዜው አልተሳካም። በጸጥታ ኃይሎቹና በታጠቁ የአካባቢው ነዋሪዎች መካከል የተኩስ ልውውጥ እንደነበር የጠቆሙት ሞት አስተያየት ሰጪዎች ከሟቾቹ ውስጥም የልዩ ኃይል አባላት እንደሚገኙበት ተናግረዋል። ከተማዋ ዛሬ አንጻራዊ ሰላም እንዳላት፣ ተዘግተው የነበሩ አገልግሎት ሰጪ ተቋማት እንደተከፈቱ አስተያየት ሰጪዎቹ ለአሜሪካ ድምፅ አስረድተዋል። የታጠቁ የመንግስት የጸጥታ ኃይሎች በአካባቢው በስፋት መሰማራታቸውን ተከትሎ ግን አሁንም ፍርሃት እንዳለባቸው ተናግረዋል። በድምፅ አስተያየታቸውን የሰጡን የከተማዋ ኗሪም ከተማዋ ወደ ሰላማዊ እንቅስቃሴ መመለሷን አረጋግጠው የተፈጠረው ችግር ቀድሞውኑ መከሰት የማይገባው ነበር ይላሉ። ቤተሰብ ህይወት መጥፋት አልነበረበት። ጉዳዩ ቀላል ነው። ሰው በሰላም ወጥቶ ድምፁን አሰምቶ መግባትን የፈለገው ወጥቶ ገብቷል። ምንም ቅሬታ፣ ምንም ችግር አልሳይፈጠር በሰላም ከገባ በኋላ እንግዲህ እነኛ ወጣቶች መታሰራቸው ነው ትልቅ ችግር የሆነው። መታሰር አልነበረባቸውም። እንደኔ ግል እይታይ ነው። ባይታሰሩ የሰው ሕይወትም ሊያልፍ አይችልም ነበር። አሁን የሚታየ ነገር ምንድን ነው? ሁሉም ስሜታዊ በቃ መንግስቱም ስሜታዊ፣ ወጣቱም ስሜታዊ፣ ማህበረሰቡ ሁሉም ስሜታዊ ሆነ። በሰል ብሎ የሚመለከት ሰው ጠፋ። ማህበረሰቡ ብዙ ችግር ላይ ነው ያለው። እዚህ የኑሮ ውድነቱ ያስቸግሮታል። በብዙ ነገር ተጨናንቆ ነው ያለው ነው ምንም የሌሉበት አካላት ናቸው እየተጎዱ ያሉት። ና እንደ ህግ ማስከበር ምንም ቢሆን በአግባቡ መሆን ነበር የበት ጉዳዩ በቀጥታ ይመለከታቸዋል የተባሉት የሰሜን ሸዋ ዞን አስተዳደር ና ደህንነት መምሪያ በስራቸው ለሚገኙት የሸዋ ሮቢት ከተማ አስተዳደር ሰላምና ደህንነት ጽህፈት ቤት ኃላፊ እንዳለ ገብረ መድህን ያስተላለፉን ሲሆን፣ አቶ እንዳለ ግን ሀዘን ላይ መቀመጣቸውን ጠቅሰው ዝርዝር መረጃዎችን ከመስጠት ተቆጥበዋል። በአካባቢው ተፈጥሮ የነበረው ችግር በህብረተሰቡ ከፍተኛ በሆነ ርብርብ በሃይማኖት አባቶች ና አብዛኛው ህዝብም ከህግ ጎን በመሆኑ የተፈጠረው ችግር ተረጋግቶ አሁን ከተማ ወደ ነበረበት ሰላማዊ ሁኔታ ተመልሷል። በቃ ወደፊት እንደዚህ አይነት ችግር እንዳይፈጠር ህብረተሰቡን አወያይተናል። ህብረተሰቡ ከህግ ጎን እንደሚቆም የደረሰውን ጉዳት በተመለከተ አጣርተን የምንናገር ይሆናል። እስካሁን የሞተ የቆሰለ አለ እሱን አጣርተን በሂደት የምናሳውቅ ይሆናል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኮሚሽን ሊቀመንበር ቤቲ ሙሩንጊ ኢትዮጵያ የሰብአዊ ጥቃቶችንና የጥቃቶችን መባባስ እየተለማመደች ጣቷን በመግለጽ ማሳሰቢያ መስጠታቸውን አሶሺየትድ ፕሬስ ሰሞኑን አስነብቦ ነበር። ሊቀመንበሯ የኢትዮጵያ መንግስት በሚያስተዳድረው ግዛት ውስጥ የሚፈጸሙ ሰብአዊ ጥሰቶችን የማስቆምና አጥፊዎችን ለህግ የማቅረብ ኃላፊነት እንዳለበት አሳስበዋል። በወቅቱ ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ክብራትና ክቡራን አድማጮች፣ ተከታዩ ርዕስ ደግሞ ዩኒሴፍ ኢትዮጵያን ይመለከታል። ለሰብአዊነት ሲባል የተደረሰው የተኩስ አቁም በመጽናቱ እርዳታ ወደ ትግራይ እየገባ ነው ይላል። ቀደም ሲል መደረስ ወደማይቻልባቸው በጦርነት የተጎዱ የሰሜናዊ ኢትዮጵያ አካባቢዎች ሰብአዊ እርዳታ እየደረሰ መሆኑን አንድ ከፍተኛ የዩኒሴፍ ባለስልጣን ገልጠዋል። ባለስልጣኑ አክለውም ለሰብአዊነት ሲባል የኢትዮጵያ መንግስት ከትግራይ ነጻ አውጪ ግንባር ህወሀት ጋር ለደረሰው የተኩስ አቁም ስምምነት ምስጋና ይግባውና በብዙ መቶ ሺዎች ለሚቆጠሩ ሰዎች ህይወት አድን ምግብ ወይም እርዳታ እየገባላቸው ነው ብለዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተሉት አቅርበዋለች። ቤልጅየም የሚገኘው የጌንት ዩኒቨርሲቲ ተመራማሪዎች እንዳሉት በትግራይ ክልል በ2012 ዓ.ም በህዳር ወር ጦርነት ከተከፈተ ወዲህ በጦርነቱ በረሃብና በሌሎችም ተዘዋዋሪ ምክንያቶች የተነሳ የሞቱት ሰዎች ቁጥር ወደ ግማሽ ሚሊዮን ይደርሳል። በኢትዮጵያ የዩኒሴፍ ተወካይ የሆኑት ጂያን ፍራንኮ ሮቲግሊያኖ ከአዲስ አበባ ቢሮቸው በሰጡት ቃል የኢትዮጵያ መንግስት በመጋቢት ወር ተኩስ አቁም ካወጀ ወዲህ ለውጥ እንዳለ ገልጸዋል። በፊት መግባት የማይቻልባቸው ወደ ነበሩ አካባቢዎች ባለፈው ሚያዝያ ወር እርዳታ የያዙ አንድ መቶ ሰባ የጭነት መኪናዎች ገብተዋል። አሁንም በየወሩ ከ1000 በላይ እርዳታ የጫኑ መኪናዎች ይገባሉ ብለን እንጠብቃለን ብለዋል። ያለው ችግር ከባድ መሆኑን የጠቆሙት የዩኒሴፉ ተጠሪ ትግራይ ውስጥ ከ5 ሚሊዮን የሚበልጥ ሕዝብ፣ በግጭት በተጎዱት የአፋርና የአማራ ክልል አካባቢዎች ደግሞ ተጨማሪ 7 ሚሊዮን ሰዎች ዓለም አቀፍ እርዳታ እንደሚያስፈልጋቸው አመልክተዋል። ግሬት ኒድስ ኢን ተርምስ ኦፍ ሪፔሪንግ ኢንፍራስትራክቸርስ የተዘረፉትንና የወደሙትን የመሠረተ ልማት ተቋማት በማደስ ረገድ ትልቅ ችግር አለብን። በአንዳንድ አካባቢዎች ባለው የአቅርቦት እጥረት ሳቢያ ለሕፃናት የጤና አገልግሎትና ክትባት ለመስጠት በጣም አስቸጋሪ ነው። በክልሉ ብዙዎቹ ትምህርት ቤቶች ስለተዘጉ ህጻናቱ ከትምህርት ቤት ውጭ ናቸው። እንደዚያም በመሆኑ ህጻናቱ ለብዝበዛና ለወሲባዊ በደሎች በይበልጥ ይጋለጣሉ። ዩኒሴፍ እንዳለው በሰሜን ኢትዮጵያ ቁጥራቸው ወደ አራት መቶ ሺህ የሚጠጋ ህጻናት በተመጣጠነ ምግብ እጥረት ተጎድተዋል። በዚህ እንደ አውሮፓውያን 2022 ዓመተ ምህረት በተመጣጠነ ምግብ እጥረት እጅግ ከባድ በሆነ ደረጃ ለተጎዱ 80 ሺህ ህጻናት ህይወታቸውን ለማትረፍ ህክምና ተሰጥቷል። በንጽጽር ባለፈው ዓመት ተመሳሳይ ሕክምና የተደረገላቸው ህጻናት 36500 እንደነበሩ ገልጾ ይህ ችግሩ እየተባባሰ መሄዱን የሚያሳይ ነው ብለዋል። የዩኒሴፍ የኢትዮጵያ ተወካዩ ለቪኦኤ በሰጡት ቃለመጠይቅ፣ በእርዳታው ረገድ ለምግብ፣ ለዘር እህል እና ለማዳበሪያ አቅርቦት ቅድሚያ ትኩረት መሰጠት እንዳለበት አሳስበው፣ የመንግስት ሰራተኞች፣ ዶክተሮችና ነርሶች ደሞዝ እየተከፈላቸው ስላልሆነ ለደሞዝ የሚውል ገንዘብም ሌላው ቅድሚያ ትኩረት የሚጠይቅ ጉዳይ ነው ብለዋል። የነዳጅ እጥረት ሌላው አንገብጋቢ ችግር መሆኑንም ሳይጠቅሱ አላለፉም። ይሄ ትልቅ ችግር ነው። የነዳጅ ችግር የኢትዮጵያ ችግር ሳይሆን የመላው ዓለም ችግር ነው። እንደምታውቂው በዩክሬኑ ጦርነት ሳቢያ የነዳጅ ዋጋ አሻቅቧል። የነዳጅ አቅርቦትም ቀንሷል። ስለዚህም በአሁኑ ወቅት በዚህ ረገድ ትልቅ ችግር ተጋርጦብናል። ያለው የነዳጅ አቅርቦት ከተሟጠጠ በትግራይ ክልል በሚሊዮኖች ለሚቆጠሩ ሰዎች ሕይወት አድን እርዳታ ለማቅረብ የሚደረገውን እንቅስቃሴ በከባዱ ይጎዳዋል ሲሉም አስጠንቅቀዋል። የተባበሩት መንግስታት ድርጅት መስሪያ ቤቶች እንዳሉት ትግራይ ውስጥ ሰብአዊ እርዳታ ለሚያስፈልጋቸው ሰዎች በየቀኑ አንድ መቶ ምግብ፣ መድኃኒት፣ እና ከምግብ የተለዩ እርዳታዎች እንዲሁም ነዳጅ የጫኑ መኪናዎች መግባት አለባቸው። ቆንጅትና መስግኝ ክብራትና ክብራን አድማጮች፣ ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምወስዳችሁ። ንግድና ምጣኔ ሀብት አሽከርካሪዎች በነዳጅ እጥረት መማረራቸውን ይገልጻሉ። በርካታ የነዳጅ ማደያዎች ነዳጅ እያላቸው በመደበቅ ወይም ሳይጨርሱ ጨርሰናል በማለት በመላ አገሪቱ እጥረት እንዲከሰት አድርገዋል ሲሉም ይወቅሳሉ። መንግሥት እርምጃ እንዲወስድም ይጠይቃሉ። በነዳጅ እጥረቱ የገቢና ወጪ ንግድ እንቅስቃሴ ላይ እንዲሁም የከተማ ትራንስፖርት እንቅስቃሴዎች ላይ መስተጓጎል ተፈጥረዋል ነው የሚሉት ሰሞኑን በአገር አቋራጭ ተሽከርካሪዎችና በታክሲዎች ሰልፍ መንገዶች የሞሉባት የድሬዳዋ አስተዳደር አስፈላጊውን ቁጥጥር እየተደረገ መሆኑን የሰልፉ መብዛት መንስኤም በሌሎች አካባቢዎች እንደ ድሬዳዋ ቁጥጥር እየተደረገና ነዳጅ እየቀረበ ስላልሆነ ነው ይላሉ። የአስተዳደሩ ንግድ ጽሕፈት ቤት ኃላፊ አሚኑ ጣሀ አዲስ ቸኮል ተጨማሪ ይዟል። ሬዳዋ ቀን መንገዶቿን ሲያጣብብ የዋለው የታክሲዎች ሰልፍ ምሽቱንም እንደቀጠለ ነው። የባለሶስት እግር ተሽከርካሪዎች ወይም በተለምዶ ባጃጅ አሽከርካሪዎች ከዚራ ቶታል ቤንዚን ለመቅዳት ከነባጃጃቸው መንገድ ዳር እያደሩ ናቸው። አሁን ከምሽቱ ሶስት ሰዓት አካባቢ ነው። ከዚራ ነው የምንገኘው። እዚህ ለምንድን ነው እዚህ የመጣው? ቤንዚን ስለሌለ ጠዋት እንዲደርሰን ተሰልፈናል። አድረን እዚህ ጠዋት ይቀዳርናል። ዙሪያው እንደዚህ አንድ ብሎክ ዙሪያውን የተሰለፉ ባጃጆች አሉ። እነሱም እዚሁ ለማድረግ ነው። አንድ ብሎክ ብቻ ሳይሆን ዞሯል። በዛ ዞሯል። እዚህ ጋር መቷል። አሁን ወደ የቤንዚን እጥረቱ የቤት መኪኖችንም የሚመለከት ነው። ከዚህ የከፋውና በርካታ ኪሎ ሜትር የከተማ መንገዶች የሸፈነው ግን የሀገር አቋራጭና የውጭና ገቢ ንግድ ትራንስፖርት አገልግሎት የሚሰጡ የከባድ መኪኖች ሰልፍ ነው። አወቀ ሰው አገኘሁ ባላል ነው። ከዚህ ሌሎ ከመጣን ሶስተኛ ቀናችን ነው። አንድ ቀን ጭነቱን ለማራገፍ ነው። ሁለት ቀን ናፍታ ተሰልፈን ነው። በጣም ብዙ ተጽዕኖ ነው እያሳደረ ያለ። ምን እኛም በጣም እየተጨናነቅ ነው። ወጪ እያነሰን ነው። አንድ ቀን ሄደን እንመለሳለን ብለን የነበረው በናፍታ ምክንያት ሶስት ቀን ስናደን ሳንሰራ ወጪ እያወጣን ነው። አብዱል ከሪም ሽኩር እባላለሁ። ከአዲስ አበባ ጅቡቲና በተለያዩ ክፍለ ሀገሮች በሹፍርና ስራ የምተዳደር ነኝ። አሁን ከጅቡቲ ነው የመጣ ነው። እዚህ አራክፈን ተመልሰን ወደ ጅቡቲ ለመሄድ ያው የነዳጁ እጥረት እንደምታዩት ሰልፉ እዚህ ድሬዳዋም በየትኛውም ሀገር ያለው ሁኔታ ይህን ይመስላል። እኔ አሁን እዚህ ሶስተኛ ቀኔ ነው ነዳጅ በመጠበቅ ብቻ። ግን እንደዚህም ሆኖ ያው እንደምታየው፣ እስካሁን ነዳጅ አላገኘንም። እንደምታየው እዚህ በመቆማችን እዚህ ለቆምንበት የፓርኪንግ ክፍያ አለ። የዚሁ ሲያድር ያለ የእኛ የምግብ ቁርስ፣ ምሳ፣ ራት እዚህ ወጭ ነው። ሶስት ቀን ማለት ከዚህ ጅቡቲ ገብተ የምንወጣበት ሰዓት ነው። ግን ያው ሁሉ ነገር ወጭ ነው እና ከአቅም በላይ የሆነ ነገር ነው ምን መንግስትም ያውቃል በዚህ ሀገር ብቻ ሳይሆን ስቲል ከአዲስ አበባም ጀምሮ እንደዚህ አይነት ነገር ነው ያለው። ግን እስካሁን ምንም የተሰጠው መፍትሄ የለም። የፊታችን ሀምሌ አንድ ነዳጅ በአዲሱ ወደ ጎማ ማስተካከያ ሂሳብ ለገበያ የሚቀርብ መሆኑን የፌዴራል መንግስት ማስታወቁ የነዳጅ ማደያ ባለቤቶች ያላቸው ነዳጅ በአዲሱ ዋጋ ተመለመሸ ሲሉ እየደበቁ እንዳሉ ነው አሽከርካሪዎችም ሆኑ የመንግስት አመራሮች የሚገልጹት። የፌዴራል መንግስት ባለፈው ሳምንት በተለያዩ አካባቢዎች ተደብቀው የቆሙ ነዳጅ የጫኑ ቦቴዎችን ነዳጃቸው እንዲያራግፉ ማድረጉን ሲገልጽ ነበር። ይህን እርምጃ ተከትሎ ግን በነዳጅ እጥረት ላይ የተቀየረ ነገር እንደሌለ ነው አሽከርካሪዎች የሚገልጹት። እስከ ዛሬ ከነበረው የከፋ የነዳጅ እጥረትና ረጃጀም ሰልፎች ከቅርብ ቀናት ወዲህ እንዴት ሊከሰቱ ቻሉ ብለን የጠየቅናቸው የድሬዳዋ አስተዳደር የንግድ ጽህፈት ቤት ኃላፊ አቶ አሚኖ ጣሃ ሌሎች አካባቢዎች እንደ ድሬዷ በማዳዮች ላይ ቁጥጥር ስለማያደርጉና አሽከርካሪዎችም ነዳጅ እያገኙ ያሉት ድሬዳዋ ስለሆነ መጨናነቁ የፈጠረው ነው ብለዋል። ጅቡቲ የሚሄዱ ከአንድ ሺ ሀያ አራት በላይ በቀን ወደ ጅቡቲ የሚመላለሱ ተሽከርካሪዎች አሉ። በምስራቅ ከምስራቅ ኢትዮጵያና ከሀገሪቱ በሙሉ የተሰበሰቡ ተሳቢ ተሽከርካሪዎች በእኛ ያልፋሉ። እነዚህ በሙሉ እኛ ጋር ነዳጅ ቀድተው ስለሚሄዱ የማዳያ ባለቤቶች ነዳጅ እያላቸው የለም የሚሉ አካላቶችን ሌሊት ጭምር ከጸጥታ አካል ጋር በተቀናጀ ሁኔታ ነዳጅ ጉድጓድን እየፈተሽን እየለካን እንዲከፍቱ የማድረግ ስራ ነው። አን አንከፍት ያሉትን ደግሞ እያሸግን ወደ አስተዳደራዊም ህጋዊ እርምጃ እየሄድን ያለንበት ሁኔታ ያለው እስካሁን ባለው ሁለት ማደያዎች ነዳጅ ሙሉ ጉድጓድ እያላቸው የለንም በማለታቸው አስተዳደራዊ እርምጃ የወሰድንባቸው አሉ ማለት ነው። ልክ እኛ እንደተቆጣጠር ነው ሁሉ ምስራቅ ኦሮሚያም ምስራቅ እና ምዕራብ ኦሮሚያ፣ ሶማሌ ክልል፣ ሀረሪ ክልል መቆጣጠር ከቻለ ይሄ ሰልፍ ይጠፋል። ነገር ግን አንዳንድ ቦታዎች ላይ ማዳያዎች ዝግ በመሆናቸው ቀጥታ ነዳጅ ወዳድልበት ወደ ድሬዳዋ ነው ያሉት። በድሬዳዋ ባሉት አስራዘጠኝ የነዳጅ ማዳዎች የሚፈጸሙ የነዳጅ ግዢዎችን ከወደብ ጀምሮ በቴክኖሎጂ መቆጣጠሩ አሰራር ስላለ የነዳጅ ቦቴዎች በየቦታው አይጠበቁም። ቀጥታ ከነዳጅ ድርጅት የሚወጣው ሎዲንግ ቀጥታ በኢሜይል ስለሚደርሰን በዛ ታርጋ ቁጥር በዛ ኤፍዲሲ ነምበር በዛ ዴስቲኔሽን በዛ ስልክ ቁጥር ወዲያው ደርሰን ነው የምንይዘው። የትም ሊሄድ አይችልም። ሌላው ቀርቶ የእኛ ብዙሀን መገናኛ ኒውስሩም ያገኘዋል። ይህ መረጃ ወዲያው ነው የምንገለብጥላቸው። መረጃውን በዛ ልክ ያላስገባ ቦቴ ካለ ቶላው ፈልገን ባለሀብቱን የመያዝ እና ክትትል የማድረግ ሁኔታ አለ። እስካሁን ያመለጠን ቦቴም የለም። ወደ ሌላ ጎራ ያለም ቦቴ የለም። እንዲያውም ሌላ ክልል ቦቴ ይዘን ያስረክብንበታል። ለምሳሌ የአማራ ክልል አንድ ይዘናል፣ የኦሮሚያ ክልል አንድ ይዘናል፣ የአዲስ አበባ አንድ ይዘናል፣ የሶማሌ ክልልም ድቤት ከመንገድ ጎራ ሲል ይዘን በዚህ በጀሌሳ በኩል ጎራ ሲል ይዘን ያስረክብንበት ሁኔታ ስላለ መንግሥት የታለመለት የነዳጅ ድጎማ ሲል የሚጠራውን የዋጋ መስተካከያ ተግባራዊ ለማድረግ የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮ ቴሌኮምና ትራንስፖርትና ሎጂስቲክስ ሚኒስቴር ጋር የሶስትዮሽ ስምምነት የተፈራረሙ ሲሆን የድሬዳዋ አስተዳደርም ይህንኑ ለመተግበር ዝግጁ እንደሆነ ነው አቶ አሚኑ የሚገልጹት። አሽከርካሪዎቹ ግን ከዋጋው ይልቅ የነዳጅ አቅርቦቱ ነው ይበልጥ ያሳሰባቸው የሚመስሉት። ዋጋው የሚጨምር ግን ቢያንስ ጨምሮ እንኳን በጊዜ ብናገኝ አሪፍ። ዋጋው ጨመረም ቀነሰም እኛ በይፋ ተለቆ ክራይም ጨመረም ቀነሰም ይህንን ሰው ስለሚወስን ባለው እኛ ሳንጨናነቅ መቅዳት ነው የምንፈልግ። ብዙዎቹ ይህ ሰልፍ አዲሱ ዋጋ ተመን ተግባራዊ ከሆነ በኋላ አይኖርም ብለው ተስፋ ያደርጋሉ። ሁለት አይነቱ የክፍያ ስርዓት ግን ሌላ መስተጓጉላ ለመፍጠሩ እርግጠኞች አይደሉም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሳምንታዊው አፍሪቃ ነክ ርዕሶች። በዛሬው የአፍሪቃ ነክ ርዕሶች ሶስት ዝግጅቶችን ወይም ሶስት ጉዳዮችን እናነሳለን። ግጭት፣ የአካባቢ አየር መለወጥ፣ የኮቪድ-19 ወረርሽኝና እጅግ እያሻቀበ የመጣው የምግብ የነዳጅና የማዳበሪያ ዋጋ ሳህል በመባል በሚታወቀው የአፍሪቃ ክልል በሰላምና መረጋጋት እንዲሁም ልማት ላይ ተጽዕኖ እያሳደረ ይገኛል ሲል የዓለም ምግብ ፕሮግራም ያሳስባል። በሚቀጥለው ወር ፕሬዚዳንቷን በምትመርጠው ኬንያ ከዚህ በፊት በምርጫ ወቅቶች የተከሰቱና የሰው ሕይወትም የቀጠፉ ብጥብጦች መልሰው እንዳይከሰቱ ስጋት አለ። ሕይወታቸው የተቀጠፈውንና ከሁከቱ የተረፉትን ቤተሰቦች የሚወክለው የእናቶች ቡድን ሁሉም ወገኖች ለሰላም ተገዢ እንዲሆኑ ሲል ጥሪ በማድረግ ላይ ነው። በመጨረሻም የኃይል ማመንጫ ሰራተኞች ስራ ማቆም አድማ በመምታታቸው ሳቢያ በሚሊዮኖች የሚቆጠሩ ደቡብ አፍሪካውያን ለሰዓታት ኤሌክትሪክ ኃይል እንደማያገኙ የደቡብ አፍሪካ የኤሌክትሪክ ኃይል ባለሥልጣን አስታውቋል አድማጮች ሦስቱንም አጣምረው እንግዲህ ወልዴ ለምሽቱ እንዲህ አሰናድቶታል። የዓለም ምግብ ፕሮግራም እንዳስጠነቀቀው ግጭት፣ የአካባቢ አየር መለወጥ፣ የኮቪድ-19 ወረርሽኝና የማይቀመሰው የምግብ የነዳጅና የማዳበሪያ ዋጋ ሳህል በመባል በሚታወቀው የአፍሪካ ክልል በሰላምና መረጋጋት እንዲሁም ልማት ላይ ተጽዕኖ እያሳደረ ይገኛል። ሊሳሽላይን የምግብ ፕሮግራሙን ጠቅሳ ከጂኔቫ እንደዘገበችው ተከታታይ ረሃብና ስቃይ የሳህል አካባቢን እያዳረሰው በመሆኑ ብዙዎችን ወደ ተስፋ መቁረጥ ሲገፋ እስከ ዛሬ የተሰሩ ልማቶችንም እንደማይሆን አድርጓል የምግብ ፕሮግራሙ እንዳለው 12.7 ሚሊዮን ሰዎች ከፍተኛ ረሃብ ሲጸናባቸው 1.4 ሚሊዮኖች ደግሞ በረሃብ ጠርዝ ላይ ይገኛሉ 6 ሚሊዮን የሚሆኑ ህጻናት ደግሞ የተመጣጠነ ምግብ ባለማግኘታቸው ለበሽታና ብሎም ለሞት ተጋላጭ ሆነዋል አሌክዛንደር ሎኩዚያ የዓለም ምግብ ፕሮግራም አማካሪ ናቸው። እያየን ያለነው ረሃብ በተለይ እየተከሰተ ያለው በግጭት ምክንያት ነው። ምክንያቱም ግጭት ከፍተኛ ቁጥር ያላቸውን ሰዎች ከማፈናቀሉም በተጨማሪ ሰዎች የገበያ አቅርቦትም ሆነ ሰብአዊ እርዳታ እንዳያገኙ ያደርጋል። ሎኮዚያ እንደሚሉት በዩክሬን እየተካሄደ ያለው ጦርነት የምግብና የኃይል ዋጋ እንዲያሸቅብ አድርጓል። የማዳበሪያ አቅርቦትም እንዲቀንስ ምክንያት ሆኗል። የሳህል አካባቢ ከሚያስፈልገው ማዳበሪያ የተገኘው ከግማሽ በታች ነው። ይህም ምርትን በሃያ 20 በመቶ እንደሚቀንስና የረሃቡንም መጠን ሊጨምር እንደሚችል አማካሪው ይናገራሉ። የእርዳታ አቅርቦቶች እየተመናመኑ እየመጡና የምግብ ፕሮግራሙም የተረጂዎችን ቁጥር ለመቀነስ መገደዱን ባለሙያው ይናገራሉ። የዩክሬን ጦርነት የምግብና የነዳጅ ዋጋን እንዲያሻቅብ ከማድረጉም በፊት ቢሆን በሁሉም ሳህል አገሮች፣ እንዲሁም በናይጄሪያና በሴንትራል አፍሪካ ሪፐብሊክ ራሽናችንን ሀምሳ በመቶ ለመቀነስ ተገደናል። የአስቸኳይ ጊዜ የምግብ ፕሮግራማችንም የበጀት እጥረት ገጥሞታል። ሎኩዚያ እንደሚሉት የዓለም ምግብ ፕሮግራም በሚቀጥሉት ስድስት ወራት ሕይወት አደን ተግባራትን ለማከናወን 329 ሚሊዮን ዶላር ያስፈልገዋል። ይህም የሳህል አካባቢን ከለየለት አጠቃላይ ሰብአዊ ቀውስ ይታደጋል። ቀጥለን የምንመለከተው ደግሞ መጪውን የኬንያን ምርጫና ተከትሎት ሊመጣ ይችላል ተብሎ የሚፈራውን ብጥብጥ ነው። ኬንያ ወደ ምርጫ እያመራች ባለበት በአሁኑ ወቅት ባለፉት ምርጫዎች የተከሰቱና ሕይወትን የቀጠፉ ብጥብጦች በሚቀጥለው ምርጫ እንዳይከሰቱ ከፍተኛ ስጋት አለ። ባለፉት ምርጫዎች ሕይወታቸው የተቀጠፉትንና ከሁከቱ የተረፉትን ቤተሰቦች የሚወክለው የእናቶች ቡድን በመጪው ምርጫ ሁሉም ወገኖች ከኃይል እንዲቆጠቡና ሰላምን እንዲጠብቁ ጥሪ ያደርጋል። ማማ ቪክቶር በመባል የሚታወቁት ቤና ቡሉማ በናይሮቢ በሚገኝ ጊዜያዊ መጠለያ ውስጥ የሁለት መዋሽ ልጆቻቸውን ፎቶ ይዘው ይታያሉ። ለእርሳቸው ምርጫ ማለት መጥፎ ትዝታን ይዞ የሚመጣ ነው። በነሐሴ 2017 ልክ በምርጫው ማግስት ልጆቻቸው በናርድና ቪክቶር ኦኮት በጥይት ተመትተው ተገድለዋል። አሁንም ከአምስት ዓመታት በኋላ ገዳዮቹ በሕግ አልተጠየቁም ካማ ልጆቼ ሌሎች ሰዎችን መንገድ ላይ ገድለው ቢሆን ኖሮ ወዲያውኑ እያዙ ነበረ። የእኔን ልጆች የገደሏቸው ፖሊሶች ግን እስካሁን አልተያዙም። ይሄ ትልቅ ሕመም ሆኖብኛል። ለምን እያልኩ ራሴን እጠይቃለሁ። ሕጉ ሁሉንም እኩል ማገልገል አለበት። በናይሮቢ የሚገኘው ማታሪ የሚባለውና በአፍሪካ ከሚገኙ ትልቅ ችምችም ያሉ መንደሮች አንዱ የሆነው ድሆች የሚኖሩበት ሰፈር ከምርጫ ጋር ተያይዞ የሚፈጠሩ ረብሻዎች ከሚታዩባቸው ቦታዎች ዋናው ነው። ሜሪያን ካሲና ከማህበራዊ ፍትህ ማዕከል መስራቾች አንዷ ናቸው። ምርጫ በመጣ ቁጥር ችግሮቻችን ምን እንደሆኑ ያውቃሉ፣ ግን ተግባራዊ መፍትሄ ሰጥተው አያውቁም። የምርጫ ማኒፌስቶ ይዘ ውሃ አስገባለሁ ወይም ሌላ ፕሮጀክት እፈጽማለሁ ማለት የማታደርገው ከሆነ ብጥብጥ ያስነሳል። ምክንያቱም ቀድሞውንም ድህነት አለ። እዚህ ሰፈር ውስጥ መኖር በራሱ ብጥብጥ ነው። ማማ ቪክቶር ሕይወታቸው የተቀጠፉትንና ከሁከቱ የተረፉትን ቤተሰቦች የሚወክለው የእናቶች ቡድን መሥራች ናቸው። ቤተሰቦች ፍትህን እንዲያገኙ እርዳታ ያደርጋል። በኬንያ ባለፉት ጊዜያት የተደረጉ ምርጫዎች በርካቶች የሞቱበትን ብጥብጥ አስከትለዋል። ከሚጠቀሱት ዋናው ደግሞ የ2007ን አጨቃጫቂ ምርጫ ተከትሎ 1100 ሰዎች የተገደሉበት ሁከት ነው። በዛሬው የአፍሪካ ንክሬሶች በመጨረሻ የምንሄደው ከፍተኛ የኃይል መቋረጥ የታየባት ወዳለችው ደቡብ አፍሪካ ነው። የኃይል ማመንጫ ሰራተኞች የሥራ ማቆም አድማ በመምታታቸው ምክንያት በሚሊዮን የሚቆጠሩ ደቡብ አፍሪካውያን ለሰዓታት የኤሌክትሪክ ኃይል እንደማያገኙ በደቡብ አፍሪካ በመንግሥት የሚተዳደረው የኤሌክትሪክ ኃይል ባለሥልጣን አስታውቋል። ቪኪ ስታርክ ከኬፕ ታውን እንደዘገበችው ከሆነ ነዋሪዎች ለስድስት ሰዓታት የኤሌክትሪክ ኃይል አያገኙም። ሰኔ 15 ቀን ሰራተኞች ድንገት ሳያሳውቁ የጀመሩት አድማ ባለፈው ማክሰኞው የሰራተኛ ማኅበራቱ ኤስኮም ከተባለው የኃይል ኩባንያ ጋር ባደረጉት ስምምነት ይቆማል የሚል ተስፋ ነበር። የኃይል መቋረጡ በደቡብ አፍሪካ በሚሊዮን የሚቆጠሩ ሰዎችን ያዳረሰ ሲሆን ብዛት ያላቸው መሥሪያ ቤቶች የሥራ ሰዓታቸውን እንዲለውጡ አስገድዷል። የሰራተኛ ማህበራቱ መሪዎች እንደሚሉት አድማው የተጀመረው በተቆጡና የደሞዝ ጭማሪ በጠየቁ ሰራተኞች ነው የብሔራዊ ማዕድን ሰራተኞች ኅብረትና የብረታ ብረት ሰራተኞች ማህበር እንደገለጹት እነርሱ አድማ ውስጥ ባይኖሩበትም በመጪው አርብ በሚደረገው የደመወዝ ጭማሪ ድርድር ውስጥ ግን ይሳተፋሉ ባለፈው ረቡዕ አንዳንድ ሰራተኞች ወደ ሥራ ገብታቸው በመመለሳቸው በሰራተኞቹ መሃል ክፍፍል አለ የሚል ግምት እንዲኖር አድርጓል የኤስኮም ኩባንያ በበኩሉ ወደ ሥራ የሚመለሱትን ሠራተኞች ማዋቀቡ እንደ ቀጠለ ነው ይላል። የኃይል መቋረጡ እስከዚህ ሳምንት መጨረሻ እንደሚቀጥልም ኩባንያው አስታውቋል። አፍሪካ ነው። ክብራትና ክብራን፣ ለዛሬ የአፍሪካ ነክ ርዕሶች የያዝናቸው እነዚህ ነበሩ። ሳምንት ሌሎች ጉዳዮችን ይዘን እንመለሳለን። ለአሜሪካ ድምፅ እንግዲህ ወልዴ ከአሌክዛንድሪያ ቨርጂኒያ። አመሰግናለሁ። እንግዱ ክቡራትና ክቡራን አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአፍሪካ ቀንድ በታሪክ ከፍተኛ የሆነው ድርቅ በሚሊዮኖች የሚቆጠሩ ሰዎችን ህይወት ለአደጋ አጋልጧል ይላል ርዕሰ አንቀጹ ሀተታውን ሲጀምር። በመቀጠልም ዩናይትድ ስቴትስ ለከፍተኛ አደጋ ለተጋለጡት እነዚህ ሰዎች አስቸኳይ እርዳታ ለመስጠት በዓለም አቀፍ የልማትና ተራድኦ ድርጅት ዩኤስኤድ አማካይነት ወደ አንድ መቶ አምስት ሚሊዮን ዶላር የሚጠጋ የሰብአዊ እርዳታ ሰጥቷል ብለዋል። ይህ ለአራተኛ ጊዜ ሳይመጣ የቀረ የዝናብ ወቅት በአፍሪካ ቀንድ በብዙ መቶ ሺህ የሚቆጠሩ ሰዎች ለከፍተኛ የረሃብ አደጋ የመጋለጣቸውን ዕድል እየጨመረው ነው። አምስተኛው ዙር የዝናብ ወቅትም ከአማካዩ ጊዜ ያነሰ እንደሚሆን በመገመቱ ህይወታቸውን በሰብሎችና ከብቶች እርባታ ላይ በመሰረቱ ቤተሰቦች ላይ የከፋ አደጋ ደቅኗል ያለው ርዕስ አንቀጽ በዚህ የተነሳ ከ16 ሚሊዮን በላይ የሚሆኑ ሰዎች አጣዳፊ የሰብአዊ እርዳታ ያስፈልጋቸዋል። ይህ ቁጥር ባልተለመደ መልኩ በመጪው መስከረም ጨምሮ እስከ 20 ሚሊዮን የሚጠጉ ሰዎችን እርዳታ ፈላጊዎች ሊያደርጋቸው ይችላል ሲል ተንብዮአል። ርዕሰ አንቀጹ በመቀጠል ተጨማሪው እርዳታ ዩኤስኤድ አጋሮች ምግብ እንዲያቀርቡ፣ የጤናና የተመጣጠነ ምግብ አገልግሎት እንዲሰጡ እንዲሁም ንጹህ ውሃ እንዲያቀርቡ ያስችላቸዋል። የገንዘቡ ድጋፍ በድርቁ የተፈናቀሉ ሴቶችና ልጃገረዶች ደህንነቱ የተጠበቀበት መጠለያ እንዲያገኙና ስራውን ለመምራት በማስቻል ያግዛል በማለት አትተዋል። የሩሲያው ጭካኔ የተሞላበትና ያለምንም ምክንያት የተቀሰቀሰው የዩክሬኑ ጦርነት በአፍሪካ ቀንድ ያለውን የምግብ የነዳጅና የማዳበሪያ ዋጋዎች እንዲንር፣ አቅርቦቱም እጥረት እንዲፈጠር አድርጓል፣ ያለው የርዕሰ አንቀጹ ጽሁፍ ሩሲያ በዩክሬን ላይ በምታካሂደው መጠነ ሰፊና ሙሉ ወረራ በመካከለኛው ምስራቅና በአፍሪካ እንደሚገኙ እንደ ሌሎቹ አካባቢዎች ሁሉ ወደ አፍሪካ ቀንድ ስንዴና ሌሎች የሰብሎችን ማስመጣት ባለመቻሉ በሚሊዮን የሚቆጠሩ ሴቶች ወንዶችና ህጻናት ምግብ የማያገኙ ያገኙ ከሆነ ህይወታቸው ለአደጋ እንዲጋለጥ አድርጓል። ወደ 70 ከመቶ የሚሆነው የሶማሊያና ወደ 10 ከመቶ የሚጠጋው የኬንያ ሰብሎች የሚገኙት ከዩክሬን ነው ብሏል። ዩናይትድ ስቴትስ ለአፍሪካ ቀንድ በግል ትልቁን እርዳታ ከሚሰጡ አገሮች ቀዳሚዋ ናት። እንደ አውሮፓ አቆጣጠር 2022 ዓመት ከገባ ወዲህ በክልሉ ከ507 ሚሊዮን ዶላር በላይ እርዳታ ሰጥታለች ያለው ርዕስ አንቀጽ፣ ይሁን እንጂ ከሌሎች ለጋሾች ተጨማሪ አስቸኳይ የገንዘብ ድጋፎች አሁንም ያስፈልጋሉ ካለው የድርቁ ከፍተኝነትና ከሚያስፈልገው የሰብአዊ እርዳታ መጠን አንጻር ዩናይትድ ስቴትስ መንግስት ሌሎች ለጋሾች የሚሰጡትን እርዳታ በመጨመር ከፍተኛውን ረሃብ እንዲከላከሉና በሚሊየን የሚቆጠሩ ሰዎችን ሕይወት እንዲታደጉ ያሳስባል ብለዋል። በመጨረሻም ዩናይትድ ስቴትስ ብቻዋን በክልሉ የሚያስፈልገውን እርዳታ ማሟላት አትችልም። ብዙ ስቃይና ብዙ ሕይወትን ለማትረፍ ዓለም አቀፉ ለጋሽ ማህበረሰብ አንድ ላይ መተባበር ያለበት ጊዜው አሁን ነው ሲል ርዕስ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክብራትና ክብራን አድማጮች የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በሃያ ሁለት ሃያ አምስትና ሰላሳ አንድ ሜትር ባንዶች ለማክሰኞ ምሽት ያሰናዳውን ዝግጅት ዜና ያበቃ። በነገ ምሽት ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩት ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና አደሩ። Di biyu biyu biyu wa, di biyu biyu wa.